ኢህአደግ በአባሎቹ በየደጋፊዎቹና የፓርቲው ደጋፊ ናቸው ተብለው በሚታሰቡ የህብረተሰብ ክፍሎች ላይ የበቀል እርምጃ እያደረሰ መሆኑን በመግለጥ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ክስ አሰማ። በደቡብ ኢትዮጵያ፣ በኦሮሚያ፣ በትግራይ እንዲሁም በአዲስ አበባ ሰዎች እየታሰሩ አርሶ አደሮች ከየመንደሮቻቸውና ከየእርሻዎቻቸው እየተፈናቀሉ ናቸውም ብሏል መድረክ። አክሎ ጽዮን ግርማ የመድረክ ሊቀመንበር ፕሮፌሰር መረራ ጉዲናንና የስራ አስፈጻሚ አባሉን አቶ ገብሩ አስራትን አነጋግራለች። ተከታዩን ዘግባለች። የኢትዮጵያ ፌዴራላዊ አንድነት መድረክ ኢህአዲግ በምርጫው ወቅት በአባላቶቹና በደጋፊዎቹ ላይ የጀመረውን ግድያ እስራትና እንግልት በመቀጠል ከምርጫው በኋላ ደግሞ በበርካታ አባላትና ደጋፊዎቻቸው ላይ የበቀል እርምጃ እየተወሰደ መሆኑን ተናገሩ። የመድረኩ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ እንደተናገሩት በደቡብ ክልል አርሶ አደሮች ከእርሻ ይዞታቸው ተፈናቅለዋል። በኦሮሚያ ክልል በመልሶ ግንባታ ሰበብ መኖሪያ ቤታቸው እንዲፈርስ ተደርጓል። ማዳበሪያም በግዳጅ እንዲገዙ እየተደረገ ነው። ከዚህ በተጨማሪም ደግሞ ቁጥራቸው በርከት ያሉ ሰዎች ሰበብ እየተፈለገ እየታሰሩ ነው ይላሉ። ድርጊቱም ኢህአዴግን ባለመምረጣቸው ቅጣት ነው ብለዋል። ዋናው ጉዳይ ቅጣት ነው። አዲስ አበባ ይጀምራል። አዲስ አበባ አካባቢ ቡራዩ የሚባለው እኛን አልመረጣችሁም ተብሎ ከቤተሰቦቻቸው ጋር በሺዎች የሚቆጠሩ ሰዎች ተፈናቅለዋል። እንዲያውም ቤታቸውን ማፍረስ ብቻ ሳይሆን ህገወጥ ቤት ሰራችሁ ብሎ የፍርድ ቤቱ በየፖሊስ ጣቢያው እየተንከራተቱ ነው። ቡራዩ ቡራዩ አዲስ አበባ ከተማ ጎን ማለት ነው። እርምጃው እየተወሰደ ያለው ሰፋ ባሉ የአገሪቱ ክፍሎች ውስጥ መሆኑን ገልጸው፣ መድረክ ሪፖርት ሰብስቦ ይዟል ያሉትን አካባቢ ሲጠቅሱ፣ ሆሮ ጉዶ አካባቢ ለምሳሌ ደገባስ የሚባል የኛ የኦሮሚያ ምክር ቤት ተወዳዳሪ ታስሮ ተደብድቦ በፖሊስ አዲስ አበባ ድረስ ሁሉ አስመጥተን አሳክበናል። ምሳሌ ሞጆ ላይ የተወዳደረ የአዲስ አበባ ዩኒቨርሲቲ ምሩቅ የሆነ ዝናቡ ዳምጦ የሚባል የፓርላማ ተወዳዳሪ አዲስ አበባ ውስጥ ታስረዋል። ሻሸመኔ አካባቢም የታሰሩ አሉ። አራር ጭሮ የሚባለው ሀረርጌ አካባቢ ብዛት ያላቸው ሰዎች ይህል እርዳታ ሁሉ እየተሰጣቸው አይደለም በረሀብ ውው እያሉ ነው። ስፋት ያለው አካባቢ ነው ማለት ነው። ኦሮሚያ ውስጥም ደቡብም ብዙ አካባቢዎች ከትግራይ ድረስ መድረክ የተወዳደራቸው ቦታዎች እየደረሱ ያሉ ሪፖርቶች በጣም ሰፊ ናቸው። ግለሰቦቹ ከታሰሩ በኋላ የተወሰኑት ፍርድ ቤት እንደሚቀርቡ፣ የተወሰኑት ድብደባ እየተፈጸመባቸው እንደሚለቀቁ ገልጸው፣ ፍርድ ቤት የሚቀርቡት እስረኞች ባልፈጸሙት ተግባር ክስ ይዘጋጅላቸዋል ብለዋል። መንግስት እንቅስቃሴ ውስጥ ውስጥ ተገኝተሃል፣ ህገወጥ ስራ እየሰራህ ነው። የፈለጉትን ነው የሚለጥፉት። እሱ ችግር የለው። ኦሮሞ አካባቢ ደግሞ የተለመደው ነገር ብዙ ችግር የሌለበት ድርጊቱ በጥቂት ሰዎች ላይ ብቻ ሳይሆን በመቶዎች ላይ እየተፈጸመ የሚገኝ በመሆኑ ጉዳዩን በዝርዝር አስፍረው ለጠቅላይ ሚኒስትሩ ግልጽ ደብዳቤ መላካቸውን እንዲሁም ለሰብአዊ መብት ተሟጋች ድርጅቶች አቤቱታ ማስገባታቸውን ገልጸዋል ግን ያገኘ ነው ምንም ምላሽ የለም፣ ይላሉ እስካሁን ምንም ነገር የለም። ከባው ቀጥለዋል፣ ስርአቱ ቀጥለዋል። ግን ለእኛ የተሰጠን መልስ የለም። እኛም ያው አቤቱታችን እንቀጥላለን፣ ለሚመለከተው ማሰማታችን እንቀጥላለን። ውቡታችን ይቀጥላል። ህዝቡም ለመብቱ ለነጻነቱ እየተደራጀ መታገሉን እንዲቀጥል የበኩላችን ጥሪ እናደርጋለን። በዚህ ምክንያት እጃችን አጣጥፈን ቤት ገብተን የምንተኛበት ሰላማዊና ህጋዊ ትላችን የምናቆምበት ምክንያት የለም ከምርጫውና ከዚህ ጉዳይ ጋር በተያያዘ መድረክ አጠቃላይ ግምገማ አድርጎ ውሳኔ ላይ ለመድረስ ነገና ከነገ በስቲያ ጠቅላላ ጉባኤ እንደሚካሄድ ፕሮፌሰር መራር አስረድተዋል ነገ የምናደርገው ጉባኤ በአጠቃላይ እስካሁን ለ ሁለት ሺህ ሰባቱ ምርጫ መገምገም ነው ምን ተደረገ? ኢህአዴግ ምን አደረገ? ችግሮች የት ነበሩ? ምን አይነት ችግሮች ነበሩ? በምርጫ ጊዜ ምን አይነት ዋከባ ነበር? ከምርጫው በኋላ ምን አይነት ሁኔታዎች ነበሩ? እነዚህ አጠቃላይ የኢትዮጵያን ፖለቲካ በመድረክ መነጽር መገምገም ነው። ከዛ በኋላ ደግሞ ጠቅላላው ጉባኤ የትግል አቅጣጫችንን ምን ምን ማድረግ እንዳለብን ጠቅላላው ጉባኤ እንዲወስንና በዛው መስመር ህጋዊና ሰላማዊ ትግላችን መቀጠል ነው። የመድረኩ ስራ አስፈጻሚ አባል የሆኑት አቶ ገብሩ አስራት በበኩላቸው በዚህ ጉዳይ ላይ ተደጋጋሚ መግለጫ መስጠታቸውን ጠቁመው ስለ ሁኔታው ሲያስረዱ ግድያዎችም አሉ። ከምርጫው በኋላ ሶስት አባላት ተገድለውብናል። ምርጫው ወቅትም ሁለት አባላት ተገድለውብናል እና በህይወት ሲታይ ችን አምስት የመድረክ አባላት ተገድለዋል ማለት ነው። ብዙዎቹ ደግሞ በዛን ወቅትም ከዛም በኋላ ይታስራሉ እስካሁን ድረስም እስር ላይ ያላሉ በተለይ በርካታ አካባቢዎች በተለይ በኦሮሚያ በዚህ በደቡብ በርካታ እስረ እስረኞችም አሉ ብዙ እንግልት ከስራ የማባረር ከመሬታቸው የማፈናቀል ማዳበሪያ መከልከል እና እንደዚህ እንደዚህ እርዳታ መከልከል የመሳሰሉ በተለይ እነዚህ ታዛቢዎች የነበሩ አርቲስት ተወዳዳሪዎች የነበሩ እንደዚህ ያሉ ብዙ ማስፈራሪያዎች፣ ዛቻዎች፣ ስሮች፣ ከዛም አልፎ ግድያ፣ እንዲያውም ያልተጠራ ግድያ ከአሁንም ድረም የሶስቱም ግድያ ያልተጠራ ነው ያለው። ኢህአዴግ በምርጫው ሙሉ በሙሉ ካሸነፈ በኋላ እንደዚህ ያለ እንቅስቃሴ የሚያደርገው ያደረገውን ስለሚያውቅ ነው ይላሉ አቶ ገብሩ አስራት። ኢህአዴግ በአሁኑ ወቅት ከህዝቡ በጣም የራቀበት ሁኔታ ነው ያለው። እና በመሬት ያለው ሁኔታ ህዝቡ በከፍተኛ ደረጃ ለውጥ ይፈልጋል። በምርጫ ዋዜማ የተመለከት ነው ይሄ ነው። ህዝቡ እና ኢህአደግ በጣም ተለያይተዋል። ስለዚህ ህዝቡ መሀል ሁኖ እነዚህን የሚያደራጅ የህዝቡን ስሜት የሚያደራጅ ህዝቡን ለትግል የሚያንቀሳቀስ ሀይል ጭራስ አልፈለገም። ስለዚህ አሸንፎም ያለ ስጋቱ የሚታየው ህዝቡ በኢህአዴግ ላይ ያለውን ሙስና በጣም ስለተማረረ በከታች ከላይ ከታች ላይ ያሉት ባለስልጣኖች የሚፈጽሙት ሙስና የተነሳ ያለው መማረር በጣም ብልሹ የሆነ አስተዳደር በወገን በጉቦ የሚኬድ እንዲሁም ምንም አይነት ፍትሕ የማይገኝበት አሰራር ያለው ጥላቻ በከተማም የነጋዴው ሮባል የግብር ጫና የመሬት ድርሻ የመሬት ባለቤት ይሄ ሁሉ ህዝቡን አንገሽግሽቷል ያደግ ይሄን በትክክል ያውቀዋል የህዝቡን ልብ ትርታ እና መቶ በቶ በመቶ ካሸነፈም በኋላ እንደዚህ ያለ ዘመቻ እንደዚህ ያለ እንቅስቃሴ የሚያደርገው እስካሁን ድረስ። አልተማመነም ያደረገውን ስለሚያውቅ ነው። በእርግጥ ድምፅ አግኝቶ የህዝቡን ይሁንታ አግኝቶ እንዳልተመረጠ ስለሚያውቅ ነው። ይሄ ነው መሰረቱ ይመስላል። መድረክ በኢህአዲግ ላይ ያቀረበውን አቤቱታ በሚመለከት ከኢህአዲግ በኩል ምላሽ ለማግኘት አቶ ደስታ ተስፋው ጋር በተደጋጋሚ ብንደውልም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል።